ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤ ዩ ስላሽ አማርኛን ይጎብኙ። ናይስጥልኝ ክቡራትና ክቡራን አድማጮቻችን እንደምን ሰንብታችኋል? ዛሬ 2012 ዓም ማለቁንና 2013 ዓም ደግሞ መባቱን መነሻ በማድረግ የኢትዮጵያ የሚዲያ ኢንዱስትሪን በተመለከተ ውይይት የምናደርግ ይሆናል። ለውይይታችን ሁለት እንግዶችን ጋብዣለሁ። ሁለቱም እንግዶቼ በጋዜጠኝነት ሙያ ላይ እየሰሩ ያሉና በተለይም ደግሞ በሚዲያ ጉዳዮች ላይ በየፊናቸው ምርምሮችን እያደረጉ ይገኛሉ። አቶ ጥበቡ በለጠ የአሃዱ ሬዲዮ እና ቴሌቪዥን ድርጅት ዋና ስራ አስኪያጅ እና በሚዲያ ጉዳዮች የተለያዩ ጥናቶችን እየሰራ ያለ እዚህ በአካል ከኔ ጋር አብረን ሆነን፣ እንደዚሁም አቶ ሰለሞን ጎሹ የሚዲያ ሕጎችና የኮሚኒኬሽን ጉዳዮች ኤክስፐርት ነው። በተለይ ደግሞ በቅርቡ እየተከናወኑ ያሉ የሚዲያ ሪፎርሞች እና ፕሮግራሞች ላይ ንቁ ተሳትፎ በማድረግ ላይ ይገኛል። በጋዜጠኝነትም ረጅም ዘመን አገልግሏል። እሱ በስልክ አብሮን የሚቆይ ይሆናል። ውይይታችንን እንድትከታተሉ በአክብሮት እጋብዛለሁ። እንግዲህ ውይይታችንን 2012ን በመዳሰስ ስንጀምረው እስኪ ያለፈው ዓመት ለኢትዮጵያ ሚዲያ ኢንዱስትሪ ምን አንድምታ ጥሎ ነው ያለፈው? ጥበቡ አንተ እንግዲህ አጠገቤ ስላለ እስኪ ጀምር። እጅግ አድርጌ አመሰግናለሁ። በጣም ጥሩ ጥያቄ ነው። በሙያ ደግሞ ስንነጋገርበት የበለጠ ጥሩ ይሆናል ብዬ አስባለሁ። 2012 ዓ.ም እንዲሁ ብቻውን የቆመ ዓመት አይደለም። ከኋላው ብዙ ዓመታት ነበሩ። የነሱ ተጽዕኖ የነሱ ማንነት ላሁን ያጠላል 2012 ላይ የራሱን ደግሞ አሻራ 2012 የራሱን አሻራ ለመያዝ ጥረትም ያደርጋል እና የተሻለም በ2013 እንዲመጣ ጥረት ያደርጋል። ስለዚህ እነዚህ ሶስቱን ነገሮች እዛ 2012 ዓመተ ምህረት ላይ መናገር ይቻላል። የኢትዮጵያ ሚዲያ ባለፉት ዓመታት በጣም በብዙ ችግሮች ውስጥ ያለፈ ስለሆነ ሚዲያ የሚባለው ብዙሃን መገናኛን ግንባታ የማሳደግ የማበልፀግ ስራዎች ስላልተሰሩ ለረጅም ዘመናት የነበሩት ሚዲያዎች ናቸው። በዘመነ ወያኔ ወይም ህዋት ዘመነ መንግስት የነበሩ ሚዲያዎች ሁለት ሺህ አስራ ሁለት ላይ እነሱ ናቸው ያሉት እነ ዶክተር አብይ ዘመን ሚዲያዎች አልተሰጡ። አዳዲስ ሚዲያዎች የሉም። ስለዚህ ምናልባት ተሰጡ የሚባሉት ከውጭ የነበሩ የገቡ እንደዚህ አይነት ሚዲያዎች ካልሆነ በስተቀር የሬዲዮ እና የቴሌቪዥን ፈቃድ ያገኙ አልነበሩ 2012። ስለዚህ ድሮ የነበሩት ሚዲያዎች ስለሆኑ የድሮ ማንነታቸው ብዙዎቹ እንዲሁ በቀላሉ የሚለቃቸው አይደለም። የድሮ ማንነታቸው ምንድን ነው? አንዱ በስርዓት የዜናን የትንታኔን ነገሮች በስርዓት ያለመዘገብ፣ ሙያዊ የሆኑ ነገሮች ያለመስራት፣ በዋዛ በፈዛዛ በቀልድ፣ በእግር ኳስ፣ በአውሮፓ ሊግ እንደዚህ አይነት ነገሮች ኢትዮጵያዊ አሻራ የሌላቸው ነገሮች ይዞ መሄድ ድሮ ፍርሃት ስለነበር ያንን ፍርሃት እንደገና መቀጠል አደረጃጀታቸውን በራሱ የጋዜጠኝነትን ሙያ የያዙ ጠንካራ ጋዜጠኞች የሌላቸው ሚዲያዎች ብዙ ናቸው። ከመንግስት ጀምሮ ሀያ ዓመት የሞላው ጋዜጠኛ ሀያ ዓመት አንድ ቦታ የሰራ ጋዜጠኛ ማግኘት አይቻልም ኢትዮጵያ ውስጥ። ስለዚህ ልምድ ባላቸው ጋዜጠኞች የተሞላ አይደለም የኢትዮጵያ ሚዲያ። በአብዛኛው ሚዲያ በጣም ልምድ በሌላቸው እና በቀልድ በጨዋታ ይሄ ኢንተርቴንመንት በሚባለው ዘው ውስጥ ያሉ ሚዲያዎች በዘመነ ኢህአደግ ስለተፈጠሩ ዜናንም ትንታኔንም እንዳይሰሩም ስለሚገደዱ በወቅቱ ያ ማንነታቸው አብሮ ተጉዟል አብሮ ተጉዟል። እና 2012 ላይ እንደዚህ አይነት ሚዲያዎች በብዛት የነበሩበት ነው። ይሄ ማለት ከ2012 በፊት የነበሩት ዓመታት ተጽዕኖ ራቸው ላይ አለ ማለት ነው። ሌላው ያው ኢትዮጵያ ፖለቲካ የብሔር ፖለቲካ ስለሆነ ሚዲያዎችም እሱን ተከትለው የተደራጁ ሚዲያዎች በብዛት ነበሩ። በተለይ ውጭ ሀገር ሆነው ትግል ያካሂዱ የነበሩ ሚዲያዎች በነ ዶክተር አብይ ዘመን ወደ ሀገር ውስጥ ገብተው በነፃነት እንዲሰሩ ስለተፈቀደላቸው ራሳቸውን አስተካክለው ይሰራሉ ተብሎ ብዙዎቹ ገብተው ነበረ ። ሌሎችም አዳዲስ ሚዲያዎች በተለይ በሳተላይት ቴሌቪዥን ያው ከመንግስት ፈቃድ ባያገኙም የሳተላይት ቴሌቪዥኖችን ነበሩ እና እነሱን በመያዝና ቀደም ብለው ደግሞ የተከፈቱ ቴሌቪዥን ጣቢያዎች ላይ ሬዲዮ ጣቢያዎች ላይም እነዚሁ አካላት ልዩ ልዩ ተጽዕኖ በማሳደር ማለት በገንዘብ በጓደኝነት የፖለቲካ አጀንዳን በጋራ በመውሰድ ሌሎችንም ሚዲያዎች በመጠቀም ከፍተኛ የሆነ የብሔር ተኮር ፖለቲካ በተለይ ደግሞ ጥላቻን እና አመፅን የሚጋብዙ ነገሮች እጅግ እጅግ የተሰሩበት በደንብ ተሰርተው አድገው ጎልብተው የመጡበት ወቅትም ነበር። በርካታ አብያተ ክርስቲያናት፣ በርካታ የክርስትና እምነት ተከታዮች እና የሃይማኖት መሪዎች በልዩ ልዩ ቦታ የተገደሉበት ታሪክ እናስታውሳለን እና ይሄ የቁጥጥር ስርዓቱም የመላላት ተቋማትም ደግሞ የእምነት ተቋማትም የኦርቶዶክስ ቤተክርስቲያንም ሆነ ሌላም፣ ካቶሊኩም፣ ሙስሊሙ ይሄን ንግግር በአጽንኦት መቃወም ነበረበት እና ይሄ ያልተደረገበት አመት መሆኑ ይሄ ምን ያህል በምሁር ካባ ሰዎች ቀርበው ቴሌቪዥን ጣቢያዎችን ምን ያህል ሙያዊ ተግባር እንደማያከናውኑ የሚያሳይ 2012 ትዝታ አለ። ከዚህ ሌላ ሌሎችም በብሄር የተደራጁት ቴሌቪዥን ጣቢያዎች በተለይ ብሄር ተኮር ቅስቀሳዎች ግድያዎችን ሲያራምዱ የነበረበት በርካታ ዜጎች በአንድ ቀን በሁለት ቀን ውስጥ እየተገደሉ በተለይ በዚህ በምስራቅ ሸዋ፣ በሻሸመኔ ዙሪያ እና አርሲ ውስጥ እና እስከ አዳማ ናዝሬት ድረስ የደረሰ ወደ ሀረር አካባቢም እንደዚሁ ባሌ በተደራጀ መልኩ የግድያ እንቅስቃሴዎች ተደርገው ሚዲያውም እያገዛቸው ያ ሲደረግ ነበረ። በሀገሪት ውስጥ 2012 በጣም ከመጥፎ ትዝታ ጋር አብሮ ያለ ነው እና መጨረሻም በድምፃዊ ሃጫሉ ሁንዴሳ ግድያ ጋር ተያይዞ በኦኤምኤም ያሉ ቴሌቪዥን ጣቢያዎች በቀጥታ ስርጭት ጫሎን የገደሉት ነፍጠኞች ናቸው በሚል ከፍተኛ ቅስቀሳ በማድረግ ብዙ የክርስትና እምነት ተከታዮች በሻሸምኔና በሌሎችም ቦታዎች ግድያ የተፈጸመባቸው ከፍተኛ ወንጀል የተሰራበት ነው። በዚህ ማስታወስ ይቻላል። ሰለሞን በአንተ ምልከታና ቅኝት 2012 ዓ.ም ምን ይመስል ነበረ በኢትዮጵያ ሚዲያ ንፍቀ ክበብ እንግዲህ ሁለት ሺ አስራ ሁለት የጨረስነው ነው አመት፣ መገናኛ ብዙሀኑ የጀመራቸውን ብዙ ነገሮች እንደ ዘርፍ በመንግስትም ሆነ ከመንግስት ውጪ ያሉ አካላት ከዚህ በፊት ዘርፉ ላይና የዘርፉ ተዋናያን ላይ የነበሩ ዘርፈ ብዙ ችግሮችን ለመቅረፍ እያደረጉ ያሉት ጥረት በተሟላ ሁኔታ ባላለቀበት ሁኔታ እየተከናወነ ነው እና ዙሮ ዙሮ ሁለት ሺ አስራ ሁለትን ከሁለት ሺ አስራ አንድ ጋር ነው በእኔ እይታ የማያይዘው። ሁለት ሺ አስር መጨረሻ ላይ አዲስ አስተዳደር መጣ። የመገናኛ ብዙሀን ነጻነት የበለጠ በተሟላ ሁኔታ እንዲቀጥል ለማድረግ ቃል ገባ። ቃላቱን በፖሊሲ በህግ፣ በፖለቲካ አተያይ አመለካከቱን በመቀየር እና የፖለቲካ ሽግግር ውስጥ መገናኛ ብዙሀን በተለይም ከዚህ በፊት በነበረው ክበብ የዳር ውስጥ በተለያየ ምክንያት ተዋናይ ያልነበሩ አካላት ሁሉ እንዲመጡ አስቻይ ሁኔታዎችን ፈጠረ። ነገር ግን እነዛ ጊዜያዊ የሆነ ከሽግግር ጋር አብረው የተያያዙ የመንግስት በጎ እይታዎች ተቋማዊ እንዲሆኑ ወይም ደግሞ በህግ እንዲታሰሩ፣ በፖሊሲ እንዲታቀፉ የነበሩ ስራዎች ለሌላው ዘርፍ ከተሰጠው ፃር ተዳክመው ነበረ። ስለዚህ ሁለት ሺ አስራ አንድ ላይ አልተደረጉም። ነገር ግን ነፃነቱ ነበረ። መንግስት ከዚህ ቀደም ይቆጣጠራቸው የነበሩ ያስናቸው የነበሩ ነገሮች ላላ ብለው የተለያየ አይነት መሰረት ያላቸው የተለያየ አይነት ግብ ያላቸው መገናኛ ብዙሀን ሀሳቦቻቸውን ማቅረባቸው እንደ ጠንካራ ጎን የሚታይ ነገር ነው። ዞሮ ዞሮ ሙያ ሆነው ነፃ ገለልተኛ፣ የህዝብን ጥቅም መሰረት ያደረገ ጋዜጠኝነት መገንባት በአንድ ምሽት ሊሳካ አይችልም። ከዛ በፊት በነበሩት ሀያ ሰባት ዓመታት ውስጥ የነበረ ያላወራረዳቸው በርካታ ችግሮች ስለነበሩበት ሂደቱ ነው ጊዜም እና ሂደቱ ተጀምሮ የነበረው ነጻነት መገናኛ ብዙሀኑ ዘንድ መስመር አለ። እንግዲህ ሀሳብን በነጻነት የመግለጽ መብት ወይም ደግሞ የፕሬስ ነጻነት፣ ከዛ ደግሞ የአንድ ኃላፊነት የሚመጣው ህጋዊ ተጠያቂነት፣ ዞሮ ዞሮ ለመገናኛ ብዙሀንም ለዚህ መብትም ገደቦች አሉት፣ በህግ ተቀባይነት ያላቸው ገደቦች። ስለዚህ እነሱን ገደቦች በአግባቡ አውቆ ከመስራት አንጻር እንግዲህ እያወቁ ያጠፉ መገናኛ ብዙሀን የተስተዋሉበት። ከዛ ውጭ ግን ባለማወቅ ነጻነቱን ገደብ የሌለው እንደፈለጉ የፈለጉትንም ሀሳብ ማንሳት አለበት የሚል በተለይ እነዛ የሚንሸራሸሩ ሀሳቦች የተገለጹበት መንገድ አደጋ በሚያመጣበት ጊዜ ሁሉ እስከ ማድረስ ድረስ ደርሰዋል። መንግስትም ለጉዳዩ መጀመሪያ የነበረውን ቻይነት ወይም ትግስተኝነት ከመቀጠል ወይም ደግሞ በነዛ በነበሩት ጊዜያቶች ውስጥ በአግባቡ ተጠቅሞ ከመገናኛ ብዙሀን ዘርፉ ጋር በተለይም ደግሞ ሙያውን መሰረት አድርገው ከሚሰሩ ተቋማት ጋር ያለውን ድርድር የመጨረሻ መልክ ስላልያዘ ወደ እርምጃ ነው የወሰደው። ስለዚህ ጥንቃቄው ከዚህ በፊት የነበረውን በጣም መገናኛ ብዙሀን ለራሱ ጉዳይ ብቻ አላማ የሚጠቀም የመንግስት እንዳልሆነ ነጻነታቸው እንዲጠቀሙ የሚፈቅድ መንግስት መሆኑን ማሳየት ይፈልጋል በአንድ በኩል በሌላ በኩል ደግሞ በእነዚህ መገናኛ ብዙሀን የፖለቲካ ሽግግሩም ራሱ ስላልሰከነ የተለያዩ የፖለቲካ ግጭቶች ስለነበሩ ማንነትን፣ ሃይማኖትን መሰረት ያደረጉ የተለያዩ ግጭቶችን ለመቀስቀስ የሚፈልጉ ሰዎች መገናኛ ብዙሀኑ ተጠቅመው ሲወጡ የሚወስዳቸው ውሳኔዎች ቅደመው መንግስት ጋር እንዳያመሳስሉት ለማድረግ እጅግ በጣም ትዕግስተኛ ሆኖ መጀመሪያ ላይ አልፎ ነበረ። ከዛ ውሳኔ ወጣ። ስለዚህ በመገናኛ ብዙሀኑም ዘንድ እንዲሁም በመንግስት ዘንድ እንግዲህ መገናኛ ብዙሀኑ ኃላፊነታቸውን በአግባቡ መወጣት አለ። ስለዚህ ነጻነት ሲባል ኃላፊነት የለህም ማለት አይደለም። ያንተን ነጻነት ስትጠቀም በአግባቡ ያንን ሙያው የሚጠይቀውን ወይም ደግሞ ዘርፉ የሚጠይቀውን ኃላፊነት ከማሟላት አኳያ ነው። ሌላ በኩል ደግሞ በሁለቱ መካከል በመገናኛ ብዙሀን ተቋማቱና በመንግስት መካከል የሚዲያ ሬጉሌሽን የሚባለው ስፔስ ላይ በርካታ ተቋማት አሉ። የጥናትና ምርምር ተቋማት ማህበራቱ፣ እነዚያ ሲቪል ሶሳይቲ የሚባለው እነዚያ አደረጃጀቶች በመሀል አቅም ግንባታ በመፍጠር መገናኛ ብዙሀኑ የተሻለ አስተዋጽኦ ሊያደርጉ የሚችሉበትን ነገር ውስጣዊ አቅማቸውን እንዲፈትሹ ባለሙያዎቹ የተሻለ አቅም እንዲኖራቸውና የተሻለ ትሬኒንግ እንዲያገኙ መገናኛ ብዙሀኑ የሚጠቀ ቸው መሳሪያዎች እና ያንን ደግሞ ቱ ጉድ ኢፌክት እንዲጠቀሙ ለማድረግ ከአቅም ግንባታ ከተቋማት አመሰራረት አንጻር እንዲሁም ደግሞ ግንኙነታቸው ሕግንና የሙያውን ኤቲክስ እና የሙያ ደረጃውን ፕሮፌሽናል ስታንዳርድ ባከበረ መንገድ እንዴት ማድረግ አለበት የሚሉት ስራዎች ጅምር ላይ ስለነበሩ በራሱ አልቆመም። በራሱ ቆሞ እነዚን ግጭቶች ሊቆጣጠር ወይም ደግሞ ትምህርት ወስደን አንድ ግጭት አንድ እርምጃ ሲወሰድ በአንድ መገናኛ ብዙኃን ላይ ኬዝ ወስዶ መንግስት በወሰደው እርምጃ ላይ አግባቡ ሙያውን መሰረት ያደረገ ጥናትና ምርምር መሰረት ያደረገ ኢንተርቬንሽን በተለያዩ ተዋንያን በኩልም አልተስተዋልም። ዞሮ ዞሮ እኔ እንደ አንድ አጥኚ ዘርፉን እንደሚያጠና ሰው ሁለት ሺ አስራ አንድ ላይ የነበረው መሰረታዊ የሆነ ነጻነት እና የመንግስት ቻይነት መርህን ተመስርቶ ህግን ተመስርቶ አስተዳደራዊ የሆኑ እርምጃዎች፣ የህጋዊ እርምጃዎች ሳይጠናቀቁ ሁለቱንም አይነት ችግር ያየንበት አንዳንድ አጠያያቂ የሆኑ የመንግስት ውሳኔዎች፣ እንዲሁም ደግሞ ዘርፉ ለተለያዩ ያልተፈለጉ ስማዎች የዋለበት አመት ነበር ነው። እሱን በንጽጽር ወደ ሁለት ሺህ አስራ ሶስት ስንመጣ እንግዲህ እነዛን እንደ መማሪያ አድርጎ በመንግስት በኩል ፖሊሲ ወጥቷል። ፖሊሲ መውጣቱ አንድ አበረታች ነገር ነው። የተዘጋጁ የህግ ረቂቆች በካውንስል ኦፍ ሚኒስትርስ እየታዩ ነው የሚገኙት። እነሱም መንግስት ሙያውን ነጻነቱን አክብሮለት በዛ ነው ያህል፣ ደግሞ የትኞቹ ጉዳዮች ላይ እንደማይደራደር የትኞቹ ጉዳዮችን አክብሮ መስራት እንዳለበት በፖሊሲም በህግ ማዕቀፍም ይዞ መጥቷል። ከዛ ውጭ ያንን ደግሞ በአግባቡ ተረጉማሉ ላይ ያደርጋሉ የተባሉ የመንግስት አስተዳደራዊ መዋቅሮችን የሙያ ሰዎች የሆኑ የምናከብራቸው በዛ ዘርፍ ላይ የተለያዩ እየሰሩ እና ባላንስድ የሆነ ተመጣጠነ፣ ሚዛናዊ የሆነ እይታ ያላቸውን ባለሙያዎች የመሳብ ጥረቶች አሉ። ሁሉም ነገር የተሟላ አይደለም እንዳልኩት። ስለዚህ የሲቪል ማህበራቱም አለም አቀፍ ድርጅቶችም፣ ሎካል የሆኑ ቲንክ ታንኮች፣ ማህበራት የጋዜጠኝነት ፈተናዎችን ዘርፉ ያለበትን ፈተና መስጣዊ አቅም ግንባታ በማደራጀት ላይ እንዳሉ አቃለው በስራ አጋጣሚ ተቋማቱም እርስ በርስ ደግሞ ኮዋሊሽን አሊያንስ በመፍጠር መገናኛ ብዙሀን ምክር ቤት ወይም የሚዲያ አካውንስሉም በስነ ምግባር ደረጃ የሙያ ደረጃዎቹን በጠበቀ መንገድ እንዴት ዘርፉ መስራት አለበት በሚሉ ጉዳዮች ላይ በርካታ ጅምር ስራዎቹን አጠናክሮ ለመሄድ ያለበት ነው። ስለዚህ እኔ ሁለት ሺ አስራ አንድ በጣም ነገሮች በሙሉ የተከፋፈቱበት ካለፈው ነገር ለመለየት ፓርት ለማድረግ የተለየ ስፔስ ለመፍጠር ሙከራ ያደረግንበት ሁለት ሺ አስራ ሁለት ደግሞ እነዛን ሂደቶች ችግሮቹም ጠንካራ ጎኑም መንግስትን መሞገት ብዙ የለመድነው ነገር አይደለም። የመንግስት የነበሩት መገናኛ ብዙሀን በእጃ ዙርም ሆነ በቀጥታ የመንግስት ድምጽ ብቻ ከነበሩት አንጻር መንግስት ሞገት መገናኛ ብዙሀን ያ ስፔስ ዳይቨርስ የሆነ እይታ መፍጠሩ እኔም ለጥሩ ጎን ነው የማየው ነገር ግን ከነዛ ነገሮች ተምረን ሁለት ሺ አስራ ሶስት የጀመርናቸውን በጎ ጅምሮች ማሰሪያ ልናበጅለት ማሰሪያዎቹ ደግሞ እንዳልኩት ተቋማዊ አደረጃጀት በመፍጠር ሙያው ገኖ እንዲወጣ፣ ከሙያው ውጪ ሙያውን ለሌላ ዓላማ የሚጠቀሙትን ወደ ጫፍ የማውጣት ነገር ግን የሙያ ደረጃውን የሚያከብሩ ባለሙያዎች እና ተቋማት የተሻለ ድጋፍ አግኝተው ድጋፉን የሚያገኙት እንዳልኩ ኢንተርናሊ በራሳቸው ስትራክቸር፣ ከኦነሮቹ ሁለተኛ ከሙያ አጋሮቻቸው ጋር በእርስ በርስ በመደጋገፍ እንዲሁም ደግሞ መንግስትም ያስቀመጣቸው የፖሊሲና የህግ አቅጣጫዎች ማንን ላይ ምን ማድረግ እንዳለበት ባቦ ሰጥ ወይም እንደፈለገ አመለካከትን መሰረት አድርጎ ሳይሆን ሕግን እና የሙያ ደረጃዎችን መሰረት አድርጎ እርምጃ ለመውሰድ የሚያደርገው ነገር ይፈለጉትን ጉዳዮች ቁጭ ብለን ስናወራ እኔ የማምነው አንድ መገናኛ ብዙሀን አንድ ዜና ሊሰራ ይችላል ፕሮግራም ሊሰራ ይችላል። እነሱ የተላለፉት ነገሮች የህግ ተጠያቂነት ሲያደርጉበት ሁላችን የምንስማማ ይገባል። ከሳሹ ብቻ አይደለም። ይሄ ነገር ከሙያ ደረጃዎች ነው። ይሄ ነገር የህግ ጥሷል የሚለውን ነገር የምንስማማበት ይሆናል ነው ስለዚህ አሁን ነገሮች ግልጽ ባልሆኑበት ሁኔታ ላይ ለግጭት ማነሳሳት ወር የመሳሰሉትን ጉዳዮች ሰማንን ነገር ግን የዛኑ ያህል መለየት የተገባውን ነገር በነጻነት ውስጥ የሚያርፈውንና ኃላፊነት የሚያስከትለውን ጉዳይ የዘርፉ ተዋንያንና ዘርፉን የሚመሩት ሰዎች በሚግባቡበት ደረጃ እነዛ ዲያሎጎችና የሕግና የፖሊሲ ማዕቀፎች ተግባራዊ መሆናቸው መሰረታዊ ለውጥ ያመጣል ብዬ አምናለሁ። እንግዲህ ጥበቡ ቀደም ሲል በርከት ያሉ የጠቃቀስካቸው የኢትዮጵያ ሚዲያ ኢንዱስትሪ ያሳለፋቸው ችግሮች ነበሩ። ባለፈው ዓመት ሁለት ሺ አስራ ሁለት ማለት ነው። በጎ ነገሮችስ የሉትም? ምን ምን ጥሩ ነገሮች ተከናውነው አልፈዋል? በሚዲያ ኢንዱስትሪ በበጎ ስራዎች ሚዲያውን ማስታወስ ይቻላል። ሌሎች ሙያቸውን አክብረው የተሻለ ነገር ለመስራት የሚታገሉ የኢትዮጵያ ሚዲያዎች ነበሩ። በተለይ ግጭት አዘጋገብ ላይ ስርዓት ባለው መልኩ ይሰሩ የነበሩ ሚዲያዎች ማስታወስ ይቻላል። ሙያቸውን መሰረት አድርገው ይሰሩ የነበሩ ሙያተኞችን ማስታወስ ይቻላል። እነዚህ ነዚህ ጥሩ ሆነው ሳለ ነገር ግን ከፍተኛ ተጽዕኖ የፈጠሩት ለትግል የተቋቋሙት ሚዲያዎች አየሩን እና ምድሩን ይዘውት ነበረና በጣም አስፈሪ ነበረ። ቀደም ሲልም መንግስት የነበረው ህወሓት የሚያሰራጫቸው የቴሌቪዥን ፕሮግራሞችም እንደዚሁ ከፍተኛ የሆኑ እገዛ አድርገዋል። ኢትዮጵያ ውስጥ ለተከሰቱ የግድያዎች፣ መፈናቀሎች እና የሰብአዊ መብት ረገጣዎች በብሔር ተኮር ግጭት ላይ እሱን አድርገዋል። ከዚያም መንግስት እንግዲህ እርምጃ መውሰድ ጀመረ እና ችግር ውስጥ የነበሩ በጣም ግጭት ቀስቃሽ የታወቁትን ሚዲያዎች ከአየር ላይም አግዷቸዋል። ያንንም ሲተገብሩ የነበሩ ሰዎችም ወደ እስር ቤት እንደዚህ ሄደው እንግዲህ ጉዳያቸው በፍርድ ቤት እየታየ ይገኛል። አሁን በተለይ በዛው በ2013 ከመግባቱ በፊት 2012 መጨረሻው አካባቢ ብዙ ነገሮች ወደ ሰላማዊ መንገድ እየተመለሱ ያሉ ይመስላሉ። መንግስትም ቁርጠኝነት የሚያሳይ ይመስላል። በብሮድካስት ባለስልጣን በኩል አዳዲስ የሚዲያ ፖሊሲዎች፣ ኢትዮጵያ በሚያሳዝን መልኩ የሚዲያ ፖሊሲ እስካሁን የላትም ነበረ። እሱ ተረቆ ሚኒስትሮች ምክር ቤት ጸድቆ፣ ወደ ህዝብ ተወካዮች ምክር ቤት ደግሞ እንዲጸድቅ በዚህ ወር ይጠበቃል። እሱ እንዲሰራ ከተሰራ በጣም ጥሩ የሆነ የሚዲያ ሁኔታ በሀገራችን ውስጥ ይከፈታል። ከዚህ በተጨማሪ 2012 ሊታዩ የሚገቡ ነገሮች ብሮድካስት ባለስልጣን ብዙ ጥረት አድርጓል። ጋዜጠኞች ሰላም ላይ እንዴት መዘገብ ይቻላል የሚሉ የተለያዩ ስልጠናዎችን ሲሰጥ ነበረ። ይሄ ጥሩ ነው። ወደ 2013 ቢሸጋገር በጣም ጥሩ ነው። ሌላው አዳዲስ ሬዲዮ ጣቢያዎች ሶስት ሬዲዮ ጣቢያዎች የተሰጡበት ፈቃድ የተሰጠበት ነው። በዶክተር አብይ ዘመን ለመጀመሪያ ጊዜ ነው እና ደግሞ ለመጀመሪያ ጊዜ ሲሰጥ ትልልቅ ሙያዊ ስራዎች ተሰርተዋል ማለት ይቻላል። እስካሁን ድረስ ኢትዮጵያ ውስጥ ሬዲዮ ጣቢያዎች በኢህአዴግ ዘመን ሲሰጡ የነበሩት ለአባት እና ለልጅ፣ ለባል እና ለሚስት፣ ለሁለት ጓደኛሞች እንደዚህ ነበረ። ፈቃዱ ባለቤቶቹ ሁለት ተመሳሳይ ከአንድ ቦታ ከአንድ ቤት የሚቀዱ ሰዎች ናቸው እና ይህንን አካሄድ ልክ አይደለም በማለት በአክሲዮን ማደራጀት እና የተለያዩ የህብረተሰብ ክፍሎች እዛ አክሲዮን ውስጥ እንዲኖሩ አንዱ መስፈርት እሱ ነው እና ለምሳሌ መቶ አምስት ጋዜጠኞች አንድ ላይ የመሰረቱት ዋርካ የሚባል ድርጅት ለ ፈቃድ አግኝተዋል። መቶ አምስት ይሄ እንግዲህ መቶ አምስት የተለያየ አስተዳደግ፣ የተለያየ ማንነት፣ የተለያየ አስተሳሰብ ያላቸው ሰዎች የተሰባሰቡበት ነው። ይሄ ለሚዲያዎቻችን ብዝሃነት ማሳያ በጣም ጥሩ ነው ነው እኔ የምፈልገው ብቻ አይደለም ሄደው የተለያዩ ሰዎች በቦርድ የሚመራ ስለ ሌሎቹም ሁለቱም አበሻም የሚባለው ሬዲዮ ጣቢያ እንደዚሁ የተለያዩ ሰዎች ከፆታ ስብጥር ከእድሜ ከምን የተለያዩ ሰዎች በአክሲዮን ኖሯቸው ትርታም የሚባለው እንደዛ እና ይሄ እጅግ እጅግ የሚበረታታ ወደፊትም ሊሰራበት የሚገባ የኢትዮጵያ ሚዲያ ወደፊት የሚያሳድግ ብዬ የማስበው ይሄ አሁን የተደረገው የሚዲያ ላይ ፈቃድ የተሰጠበት ጉዳይ ነው። ስለዚህ እነዚህ ጥሩ ጥሩ ነገሮችና ቀደም ሲል የገለጽኳቸው በአሉታዊ መልኩ የሚጠቀሱት እንቅስቃሴዎች ናቸው። 2012 ላይ ትዝ ሚሉ ሰለሞን፣ የኢትዮጵያ ሚዲያ በተለይ በፕሮፌሽናል ማለትም ሙያዊ ስነ ምግባር ረገድ የነበረበት ድክመት የነበረበት ጥንካሬ ምን ይመስላል? እንዲው ጠንካራ ነገሩ እንዳልኩ ያው መሰረታዊ የሚባሉ ፒለርስ አሉ። የሚዲያ ህፃነት ከነዛ ውስጥ አንዱ እንዳልኩ ቅድም እንዳልኩት ብዝሃ ሀሳብን የማስተናገድ ወይም ደግሞ እነዛን ሀሳቦች ለተለያዩ የህብረተሰብ ክፍሎች ተደራሽ ከማድረግ አኳያ እንደተባለው በቁጥር ኦንላይን ፕላትፎርምን ጨምሮ በፕሪንትም በብሮድካስትም በተለያየ መንገድ የሚያሰራጩ ተደራሽ የሆኑ መገናኛ ብዙሀን ሰጥተዋል። እሱ እንደ ጠንካራ ነገር ነው የሚመጣው። ከዛ ውስጥ እንግዲህ ሀሳብን በነጻነት መግለጽ ወይም ፕሬስ ነጻነት አንደኛ በራሱ ግብ ነው። ስለዚህ ሀሳብን ትገልጽበታለህ። ከዛ ውጭ ደግሞ አስበህ ሀገሪቷ ያለችበት ተጨባጭ ሁኔታ ደግሞ ግንዛቤ ውስጥ በማስገባት የምትሰራው ስራ ሌሎች ተጨማሪ ነገሮችን እንዲያመጣ በጣም ሲበዛ አቢዩሲቭ ወይም ኢንስትሩመንታል የሚባለው አንድን ራሱ ዘርፉንና ፕላትፎርሙን ለሌላ ጉዳይ መዋል የሚለው ኔጌቲቭ ኮኖቴሽን ቢኖረውም፣ በአዎንታዊ መልኩ ደግሞ ሰላም ግንባታ ላይ ችግር ካለ ለሰላም ግንባታ፣ ለሀገር ግንባታ፣ ለልማት፣ ለመሳሰሉ ጉዳዮች ጠቀሜታ ያለውን ነገር ታደርግበታለና ከዛ ይልቅ የፖለቲካ አጠቃላይ የእኛ ሴትልመንቱ ያላለቀ ያልሰከነ ስለነበረ በሙያው ደረጃ የሙያ ድጋፋቸውን ወይም ደግሞ ለሙያው ያላቸውን ቀናይነት የበለጠ የወሰደባቸው የፖለቲካ አመለካከት ይመስለኛል። አብዛኞቹ መገናኛ ብዙኃን በተለይ ዶሚናንት የሚባሉት መገናኛ ብዙኃን በተደራሽም በአቅምም ትልቅ የሚባሉት ወይ የመንግስት ተጽዕኖ ያረፈባቸው ናቸው አለበለዛ መንግስትን በተለያየ መንገድ በፖለቲካ እይታው ወይም በአቋሙ የሚሞግቱት የተለያዩ የፖለቲካ ሀይላት ጫና ያረፈባቸው ሆኖ ያልፋል። ይሄ ድክመቱ ነው። ነገር ግን እንዳልኩ ብዙነት አለ። ያንን ብዙ ደግሞ የሚቀበል የለም። ለማነጻጸር ለምን ወደው ባለፉት ሀያ ሰባት ዓመታት የነበሩት የመገናኛ ብዙሀን ቁጥርም የመንግስት ቁጥጥርም ዘርፉ የሚፈልገውን የሰው ሀይል ከማፍራት ዘርፉ የሚፈልገውን ዝግጅትና ድጋፍ ለማምጣት ቅድመ ዝግጅቶች አልነበሩም። ስለዚህ በብዛት መገናኛ ብዙሀን ሲመጣ እዛ ውስጥ የምታስገባው የባለሙያ እጥረት ይታያል። ስለዚህ ባለሙያው ቅድም ያልኩን መግባባት ገብቶ ምንድን ነው እኔ ልወጣ የሚችለው። በሌሎች ሀገሮችም ውስጥ ልክ እንደኛ ለፖለቲካ ግብ ለተለያዩ ጉዳይ ወይም ደግሞ የኢኮኖሚ ጥቅም ወይም የፖለቲካ ጥቅምን አድቫንስ ለማድረግ የሚሰሩ መገናኛ ብዙሀን የትም ሀገር አሉ። እኛ ሀገር ግን የበዛው ሙያውን መሰረት አድርጎ ነጻ እና ገለልተኛውን ማንም ተጽዕኖ ሳይፈጥርበት ሀሳብን ብቻ የሚያደርግ ሙያ ደረጃዎቹን ኤቲካል ስታንዳርዶች አሉ። የሙያ ደረጃዎች አሉ። እነዛን አክብሮ ከመውጣት አኳያ አንደኛ አመለካከት በኢንቴንት ደረጃ ለዛ ዝግጁ የሆነ ባለሙያና ዘርፍ ከመፍጠር አንጻር፣ ሁለተኛ ደግሞ ፍላጎት ኖሯቸው የተለያየ የአቅም ውስንነት የአቅም ሲባል የማቴሪያሉ የእውቀት እና የመሳሰሉ የአክሰስ ችግር የነበረባቸው መገናኛ ብዙሀን ለመደገፍ የሚያስችል የስቴትም ሆነ ነን ስቴት አክተርስ ዝግጁነት አለመሆን ወይም በዛ ደረጃ ሙሉ በሙሉ ዝግጁ ሆነው ያንን ችግር ለመቅረፍ አለመቻላቸውም ሙያውን መሰረት አድርገው የሚሰሩ ተቋማት የበለጠ እንዲሰማል። ከዛ ውጭ ደግሞ ኮምፒቲሽኑ አለ። ሌሎቹ በኢኮኖሚም ሆነ በተሰሚነት፣ በተጽዕኖ ፈጣሪነት ትልቅ ትኩረት እየሳቡ ያሉ መገናኛ ብዙሀን ፖለቲካሊ የሆነ አቋም ይዘው ወይም ትንሽ አክራሪ ሆነው ሲሰሩ ያየ አንድ ሌላ መገናኛ ብዙሀን ሲያደረጉ ይታያል። አንዱ አንዱ ላይ ጥሩ ነገር ሰርተህ እንደምትስበው ሌሎቹን፣ ሌሎቹ ደግሞ ያንን አንተ የሙያ ደረጃውን ያላከበረ ምናልባትም ፓርቲዛን የሆነ ለአንዱ ወገንተኛ የሆነ ሪፖርቲንግ የሚሰራ ተቋም ሪዋርድ ተደርጓል ወይም ደግሞ ለዛ ማትጊያ አግኝቷል ብሎ የሚያስብ መገናኛ ብዙሀን ወደዛ መሄድን ሊያስበው ይችላል ከሙያው ይልቅ። ስለዚህ ስፔሱ ሙሉ በሙሉ ካላጸዳኸው አንድ መገናኛ ብዙሀን ወደ ኒው ኢንትራንቱ ኖ ራሱ ሜዥር የሚያደርገው እድገቱን ነገን የሚስለው ገበያው ላይ ባለው መገናኛ ብዙሀን ስለሆነ ያንን የማጽዳት ስራ በተቋማቱ ላይ ወይም በአንድ ሌላ ሳይሆን ሆሊስቲክ የሆነ አፕሮች በጣም ያስፈልጋል። ሁሉም ሰው ሚና አለው ነው እና ቁጭ ብሎ ጀጅ የሚያደርገው የሚተቸው፣ ምንም የሚለውም አካል ከኔ የሚጠበቅብኝ ነገር አድርጌያለሁ፣ ዘርፉ የተሻለ ሆኖ የህዝብ ጥቅምን የበለጠ እንዲያስፋፋ የበለጠ እሱን መሰረት አድርገው እንዲሰራ ምን ድርሻ ተወጥቻለሁ ብሎ ሁሉም እኔ የማደርገው ነገር ለውጥ ያመጣል የሚል እምነት አለመኖሩ ዘርፉ እስከ ዛሬ ድረስም የነበረው ውዝግቡ ለሶስት አሰርታት የነበረው በመንግስትና በዘርፉ መካከል የነበረ ንትርክ ነው። ከዛ ውጭ ግን ዘርፉ የሚያስፈልገው ለሕዝብ ጥቅም ከሆነ የኛም ሀሳብ መንጸባረቁ መንግስትን ተጠያቂ ለማድረግ የተለያዩ ቴዎሪዎች አሉ። አለ ዲሞክራሲን ግብ ለማሻሻል፣ ሽግግርን ለማሳካት፣ በልማትም በተለያየ መንገድ የምንፈልጋቸው መድረስ የምንፈልግባቸው ነገሮች ለማሳካት መገናኛ ብዙሀንና ሀሳብን በነፃነት የመግለጽ መብት ወሳኝ ሚና አለው የምንል ከሆነ ለሱ መዳበር እሱ የተሻለ አፈጻጸም እንዲኖረው የተሻለ አደረጃጀት እንዲኖረው የተሻለ አቅም እንዲኖረው የሚሰሩ አካላት አስተዋጽኦ ያስፈልጋል። ሌላ ሀገር ላይ መገናኛ ብዙሀን በተከበረ መንገድ የተለያዩ ዲስኮርሶችን እጅግ በጣም በሰከነ መንገድ የሚመሩት መገናኛ ብዙሀን ድጋፍ መሰረታቸው ጠባብ የሆነ የጥቅም መሰረት ያላቸው ኮመርሻል አካላት ወይም የመንግስት ድጋፍ ብቻ ሳይሆን ሰፊው የተለያየ የማህበረሰብ ክፍል ወይም ደግሞ ሲቪል ሶሳይቲ የምንለው ተቋም የሚኖረውም ድጋፍ ወሳኝ ነው ነው ስለዚህ እኔ እንደ ጠንካራ ጎን ማየው በራሱ አክሰስ መፈጠሩን እንደ ትልቅ ነገር አየዋለሁ። ሙያውን አክብረው ለመስራት የሚውተረተሩ እነሱ የሰሩትም ስራ ከመገናኛ ብዙሃን ቀልቡ ርቆ የነበረውን ተመልካች፣ ሰሚ፣ ንባቢ በመመለስ በኩል አስተዋጽኦ ያደረጉ ጥቂት ይሁኑ እንጂ ዋጋ የምሰጣቸው በጣም በርካታ የመገናኛ ብዙሃን ባለሙያዎች እና ስራዎቻቸውን አይቻለሁ። አጠቃላይ ግን በኢትዮጵያ ውስጥ የነበረው ነገር ጤናማ ነበር ነበረው የሚለው ካሳካ ነው ይልቅ ከመጣኑበት ይልቅ ልንሰራቸውን ልንለውጣቸው የሚገቡ የሙያው ክፍተቶች እጅግ በጣም የተስተዋሉበት ጉዳይ ነው። የተወደዳቸው አድማጮቻችን፣ የክፍል አንድ ውይይታችንን እዚህ ላይ ንግታው። ነገር ግን ውይይታችን አላበቃም። በክፍል ሁለት ውይይታችን ከ እንግዶቼ ጋር በቅርቡ በሚኒስትሮች ምክር ቤት ስለጸደቀው የሚዲያ ፖሊሲ ጠቀሜታና በ2013 የበለጠ ትኩረት ሊሰጣቸው የሚገቡ ጉዳዮች ላይ የምንነጋገር ይሆናል። ከዚያው ድረስ ሰላም ቆዩን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።